በዓለም ዙሪያ የኢንተርኔት ተጠቃሚ ሴቶች ቁጥር ከወንዶቹ ያነሰ ነው። ዩናይትድ ስቴትስ ውስጥ እንኳ ሴቶች ቴክኖሎጂ ኢንዱስትሪ ውስጥ አሁን በቀላሉ መግባት አልቻሉም። ከገቡም በኋላ ቢሆን ብዙዎቹ እድገት ማግኘት ይከብዳቸዋል። የአሜሪካ ድምፅ የዓለም ትልቁ በቴክኖሎጂ ዓለም ያሉ ሴቶች የሚሰባሰቡበት ጉባኤ በሚካሄድባት የፍሎሪዳዋ ኦርላንዶ ከተማ ውስጥ ነገ ሐሙስ የውይይት ስብሰባ አዘጋጅተዋል። የቪኦኤዋ ሚሼል ኩዊን ከሳን ፍራንሲስኮ ያጠናቀረችው ዘገባ አለ። ቆንጅ ታየ ለዛሬ ሴቶችና ቤተሰብ ክፍለ ጊዜ አሰናድተዋለች። በዓለም ዙሪያ ሴቶች በትምህርትና በስራ ዓለም የሚደቀኑባቸውን እንቅፋቶች በቴክኖሎጂ አማካይነት ለማለፍ ይሞክራሉ። ይሁንና ኢንተርኔትን እንደ ልብ መጠቀም ለሴቶች አሁንም ቢሆን ቀላል አይደለም። ዩናይትድ ስቴትስ ውስጥም ቢሆን በቴክኒካዊ የሙያ ዘርፍ ላይ የተሰማሩ ብዙ ሴቶች የተሳካ የሙያ እድገት የማግኘታቸው እድል ከወንዶቹ እጅግ በጣም ያነሰ ነው። በግሬስ ሆፐር ስም የተሰየመው በኮምፒውተር ዘርፍ የተሰማሩ ሴቶችን እናክብር ግሬስ ሆፐር ሴሌብሬሽን ኦፍ ዊመን ኢን ኮምፒውቲንግ በሚል ርዕስ በሚካሄደው እጅግ ግዙፍ የሴት የቴክኖሎጂ ባለሙያዎች ጉባኤ ላይ የአሜሪካ ድምፅ ያሰናዳው ውይይት ይካሄዳል። የቴክኖሎጂው ዓለም ሴቶችን እጁን ዘርግቶ የሚቀበል አይደለም። በጣም ያሳዝናል። ይህን አስተያየት የሰጡት ኢቮኒ ሃቺንግሰን ይባላሉ። ዩናይትድ ስቴትስ ውስጥ ሴቶች በቴክኖሎጂው ኢንዱስትሪ ውስጥ ለምን ከወንዶች ወደ ኋላ ይቀራሉ በሚል ጥያቄ ዙሪያ ሞቅ ያለ ክርክር ሲካሄድበት ቆይቷል። በዓለም ደረጃ ያለው ችግር ደግሞ የቴክኖሎጂው ለሴቶች በቀላሉ ተደራሽ አለመሆኑ ራሱ ነው። የኢንተርኔት ተጠቃሚ ሴቶች ከወንዶቹ በ12 ከመቶ ያንሳሉ። በልማት ወደ ኋላ በቀሩ ሀገሮች ውስጥ ከአምስት ወንዶች አንዱ የኢንተርኔት ተጠቃሚ ሲሆን ከሴቶቹ ደግሞ ኢንተርኔት የምትጠቀም ከሰባት አንዷ ነች። የካሊፎርኒያ ዩኒቨርሲቲ ዩሲ ዴቪስ የኮሚኒኬሽንስ እና ማህበራዊ ሳይንሶች ዘርፍ ረዳት ፕሮፌሰር ማርቲን ሂልበርት በመሰረቱ የተወሰኑ ሰዎች ከሌሎች የበለጠ ዲጂታል ቴክኖሎጂ ያገኛሉ ወይም ደግሞ አንዳንድ ሰዎች ከሌሎች የበለጠ በቴክኖሎጂው ይጠቀማሉ። እንደ እውነቱ ከሆነ ይህ ሊዘለል የማይቻል የእድገት ደረጃ ነው። እያንዳንዱ እድገት ወይም ለውጥ ከገነት የወረደ ይመስል ሁሉም ዘንድ አንድ ወጥ በሆነ ሁኔታ አይዳረስም። ሴቶች ለቴክኖሎጂ ያላቸው ተደራሽነት ዘገምተኛ የሆነው በትምህርት በስራ እድል በገቢ ረገድ በሚገጥማቸው አድሎ የተነሳ ነው። አንዳንዴም ከየማህበረሰቡ ተጽዕኖ ይገጥማቸዋል። ታራ ቺክሎቭስኪ ኤሪዲሰንት የተባለ አላማው ትርፍ ማግኘት ያልሆነ በማደግ ላይ ባሉ ሀገሮች ወጣቶችን በተለይ ሴቶችን በሳይንስና ቴክኖሎጂ ዘርፍ ለማበረታታት የሚሰራ ድርጅት መስራችና ዋና ስራ አስኪያጅ ናቸው እንዲህ ሲሉ አስተያየታቸውን ሰጥተዋል። አፍሪካ ውስጥ አንዲት አገር አለች። መካከለኛ እድሜ ላይ ያሉ ወንዶች እንጂ ሴት ደግሞ የእጅ ስልክ መያዝ ምን ሊያደርግላት ነው ይላሉ። ታዲያ እኛ እዚያ ሀገር ሄደን ሴቶችን ልጆች ማስተማር እንፈልጋለን ስንል ይልቁንስ ወንዶችን ልጆች ደግሞም ትልልቆችን ወንዶች ለምን አታስተምሩም አሉን። ይህን ክፍተት ለመሙላት ታዲያ ብዙ አመታት መስራት ነበረብን። ዩናይትድ ስቴትስ ውስጥ በኩባንያዎች የቴክኖሎጂ ሙያ ላይ በተሰማራው የሰው ኃይል ሴቶች ግፋ ቢል ሀያ ከመቶውን ቢይዙ ነው። በቴክኖሎጂ ስራ አመራር ውስጥ ያሉት ደግሞ አስራ ሰባት ከመቶ ናቸው። አዳዲስ የቴክኖሎጂ መስክ ኩባንያዎች ላይ መዋለ ነዋይ ከሚያፈሱ ባለሀብቶች ሴቶቹ በጣም ጥቂቶች እንደሆኑ ነው የሚታወቀው። ኬት ሚችል ስኬል ቬንቸር ፓርትነርስ የተባለ ኩባንያ ባለድርሻ ነዋይ አፍሳሽ ናቸው። እኔ እኮ መታጠቢያ ቤት ለመግባት ተራ መጠበቅ የለብኝም እያልኩ መስሪያ ቤቴ እቀልዳለሁ። ምክንያቱም ሴቶቹ ከአምስት እስከ አስር ከመቶ ብቻ ናቸዋ። በቴክኖሎጂ ኩባንያዎች ውስጥ የተሰማሩ ሴቶች ቢኖሩ እንኳ መሀል ላይ ምንም አልተመቸኝም ወይም በቃ ደስታ የለኝም ብለው ይለቃሉ ስራቸውን። የካሊፎርኒያው ስታንፎርድ ዩኒቨርሲቲ መምህሯ ካሮላይን ሲማርድ ያስረዳሉ። ሴቶች በሙያቸው ስኬት ለማድረግ ከወንዶቹ የበለጠ ክንዋኔ እንዲያሳዩ ይጠበቃሉ። ከወንዶች እኩል ብቃት እንዳላቸው እንዲታወቅላቸው ብዙ መልፋት አለባቸው። የሆነ ሆኖ ዩናይትድ ስቴትስ ውስጥም ይሁን በአጠቃላይ በዓለም ዙሪያ ይህንን ሁኔታ ለመቀየር ብዙ ጥረቶች እየተደረጉ ነው። የኤሪዴሰንት ኩባንያ መስራች ስራ አስኪያጅ ቴራ ቼክሎቭስኪ በታሪክ ለመጀመሪያ ጊዜ ቴክኖሎጂ ሴቶች ልጆችን ጠንካራ ድምፅ እንዲኖራቸው እኩልነት የሰፈነበት ህብረተሰብ እውን እንዲሆን የሚረዳበት ጊዜ ላይ ደርሰናል። የስታንፈርድ ዩኒቨርስቲዋ ካሮላይን ሲማርድም በዚህ ላይ አስተያየታቸውን ይጨምሩበታል። ችግሩ የሚፈታ ተአምር የለም። መቼም የቴክኖሎጂው ኢንዱስትሪ ለችግሮች ፈጣንና በደንብ ውጤታማ የሆነ መፍትሔ በማግኘት ይታወቃል። መስኩን ሁሉን አቀፍ ለማድረግ በየዕለቱ ብዙ ጥረት ይደረጋል። ይህ ደግሞ በሁሉም የስራ አመራር ዘርፍ እንዲተገበር ማድረግን ያካትታል። የአሜሪካ ድምፅ ነገ በፍሎሪዳው ግሬስ ሆፐር ሴሌብሬሽን በሚያካሂደው ውይይት በቴክኖሎጂ ዘርፍ መሪዎች መካከል ያለውን ጾታዊ ልዩነት ለማስተካከል ምን መደረግ እንዳለበት ይወያያሉ። ጉዳዩ የሴቶችን የወደፊት እጣ ፈንታ የሚወስን በመሆኑ